በሪያድ የኢትዮጵያ ኮሚኒቲ አዳራሽ የኢትዮጵያ ኤምባሲው በጠራው ስብሰባ ላይ አምባሳደር አሚን አብዱል ቃድር እንደተናገሩት ጉዳዩን አስመልክተው ከሳዑዲ መንግስት ከፍተኛ ባለስልጣናት ጋር ተወያይተዋል። በዚህም ኤምባሲው ከማህበረሰቡ ጋር በመሆን ሕገወጥ የተባሉ ዜጎችን በማሳመን ለጉዞ የማዘጋጀት ሂደቱን ዛሬ ነገ ሳይል እንዲጀምር አጽንኦት መሰጠቱን ነው ያብራሩት። ለኢትዮጵያን ተብሎ የሚጨመር ጊዜ የለም። ይሄ ቤት መውሰድ አለበት። ህዝባችን ማወቅ አለበት። የኤምባሲው የዲያስፖራና የቆንስላ ጉዳዮች ዘርፍ ኃላፊ አቶ ፋይሰል አልይ በበኩላቸው የሳውዲ ከፍተኛ ባለስልጣናትን ዋቢ አድርገው እንደተናገሩት የዘጠና ቀኑን የምህረት ጊዜ ያለመጠቀም ጦሱ ለህጋዊውም ነዋሪ የሚተርፍ ነው። ዘጠና ቀን የምህረቱ ጊዜ ካለቀ ግን እነሱን ያቆየ ያስጠለለ እነሱን የረዳ ያስቀመጣቸው ሁሉ ተጠያቂ ነው የሚሆኑት። ስለዚህ ህጋዊ የሆንን ሰዎችም ብንሆን ለራሳችንም ለነሱም ብለን አስተምረን በጊዜ ዜጎቻችን ሳይቸገሩ ወደ አገራቸው መሄድ እንዲችሉ መርዳት ይኖርብናል ማለት ነው። ህገወጥ ኢትዮጵያውያንን ወደ ሀገራቸው እንዲመለሱ እንዲያሳምኑና እንዲያግባቡ በኤምባሲው በኩል ተልእኮ የተሰጣቸው የሀገር ሽማግሌዎች የሃይማኖት አባቶችም ሆኑ የተለያዩ አደረጃጀቶች ተወካዮች ህገወጥ ከተባሉት የየአካባቢያቸው ሰዎች ያገኙት መልስ ወደ ሀገር ለመግባት ብዙም ተስፋ የሚሰጥ አይደለም። እንደውም በተለይ ትኬት ራስህ ቆርጠት ይሄዳል በሚልበት ሰዓት ሞኙን እንፈልግ ነው ያሉኝ። ለመሄድ ዝግጁ አይደለም። እንዲሁም ትኬት ቆርጦ ሊሄድ የሚፈልግ የለም። በሶስት ወር ውስጥ ሀበሻ አይወጣም። እንኳንስ በሶስት ወር ውስጥ በአመትም አይወጣም። እኔ የወንዶች ችግር የለኝም። እኔ ግልጽ ንገራችሁ፣ ወንዶች ሳይያዙ አይወጡም። እኔ ችግር የሴቶች ችግር ነው ያለኝ። ሴቶች አንድ ነገር ሲመጣ የሚያስቀምጣቸው ሰው የለም። ወንዶች መኪና ውስጥ ተጠግተው ሊተኙ ይችላሉ፣ እነሱ ግን ይዘረፋሉ። እነዚህ ሰዎች መክረን መውጣት ነው ያለብን። አገር ሄዳ ቡና ይሆን ሻይ ይሁን ሽጣ ትኑር። አስተያየት የሰጡ የተለያዩ ማህበረሰብ ተወካዮች የኢትዮጵያ መንግስት ከስደት ተመላሾችን በተለያየ መንገዶች የሚያቋቁምበትና የሚደግፍበትን መንገድ ከወዲሁ ሊያሳውቅ እንደሚገባ አስገንዝበዋል። የኢትዮጵያ መንግስት ደግሞ የታወጀባቸው ዜጎቹ ርኅራሄ ማድረግ አለበት፣ እጁን መዘርጋት አለበት። ልጅ ይዤ ስገባስ ትኬቱንም እናንተ ቆርጣችሁ ብታስገቡኝ ልጅ ይዤ ዳቦ የምበላው ላጣ እኮ ነው ዳቦውንም ለመብላት ተረጋግቼ የምቀመጥበት ቦታ ከሌለኝስ፣ አትሊስት ድንኳን ዘርግቼ ጠብቃችኋለሁ ሊለን ይገባናል መንግስታችን። ቀበላቸው ቀበላችኋለሁ ብሎ ፊት ሊሰጠን ይገባል። የሳውዲ አረቢያ መንግስት ባወጣው አዋጅ ገንዘባቸውንም ሆነ ንብረታቸውን እንዲያወጡ ወይም በሕጋዊ መልኩ ለፈቀዱት እንዲወክሉ በፈቀደው መሰረት በተለይም ትንሽም ቢሆን ያላቸውን ገንዘብ በጋራ በማድረግ በተለያዩ መንገዶች በሀገር ውስጥ ለመሰማራት ለሚፈልጉ ኤምባሲው ድጋፍ እንደሚያደርግ አምባሳደር አሚን አስረድተዋል። የሚመለሰው ሰው ተደራጅተው ይምጣ። አንድ ሺ ሪያል ያለው ሰው ስንት ነው እናንተ አካባቢ ላይ መደራጀት የሚፈልግ ይምጣ። ገንዘቡን ይዘን እንገባለን እኛ እንጽፍለታለን። ምክርም ሰጥተን ወደ ሀገር እንዲገባ እናደርጋለን ማለት ነው። የሳዑዲ መንግስት አዋጅ ማውጣት ልማዱ ነው፣ ሙሉ በሙሉ አይተገብረውም የሚለው በአንድ በኩል፣ ሀገር ገብተንስ ምን እናደርጋለን የሚለው ደግሞ በሌላ በኩል በተሰጠው ጊዜ ወደ ሀገር የመመለሱን ሀሳብ ያደበዘዘው ይመስላል። ሳዑዲ አረቢያ ስደተኞችን የሚያስጠልሉ ወይም ተገን የሚያፈላልጉ ዓለም አቀፍ ተቋማት የሌሉባት ሀገር ናት። በሕገ ወጥነት የተፈረጀ የማንኛውም ሀገር ዜጋ ምርጫው አንድም በግድ ወደ መጣበት መመለስ አሊያም በሳውዲ እስር ቤቶች መግባት ብቻ ነው። ስለ ሽብሩ ለጀርመን ድምፅ ሬዲዮ ሪያድ